ሰሞኑን በምስራቅና ምዕራብ ሐረርጌ እንደዚሁም በሌሎች አካባቢዎች በተፈጠሩ ግጭቶች ስለ ጠፋ ሕይወት ማዘናቸውን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። መንግስት የተፈጠሩትን ሁኔታዎች እንደሚያጣራና ውጤቱንም ለሕዝብ ይፋ እንደሚያደርግም አስታውቀዋል። እስክንድር ፍሬው ተጨማሪ አለው። የጠቅላይ ሚኒስትር ኃይለማርያም ደሳለኝ የሀዘን መግለጫ መልእክት በኦሮሚያ እና በሶማሌ ክልል አዋሳኝ ወረዳዎች የተከሰተው ግጭት እንደገና ማገረሸቱንም የገለጹበት ነው። የፌዴራል መንግስት ከሁለቱ የክልል መንግስታት ጋር በቅርበት በመስራት ችግሩ እንዲቀረፍ ያላሰለሰ ጥረት በማድረግ ላይ የሚገኝ ሲሆን ጉዳዩ እልባት ወደሚያገኝበት ምዕራፍ በመሸጋገር ላይ ነበር። ሆኖም በቅርቡ ግጭቱ እንደገና ያገረሸ ሲሆን በንጹሐን ዜጎቻችን ላይ የሞት የአካል ጉዳትና የሀብትና ንብረት ውድመት በማስከተል ላይ ይገኛል። በምዕራብ ሐራርጌ በድሮ ሎቢ ወረዳ በጋድሌ ቀበሌ ለደህንነታቸው ሲባል በአካባቢው በአቅራቢያ በሚገኝ ፖሊስ ጣቢያ ተጠልለው በነበሩ የኢትዮጵያ ሶማሌ ተወላጆች የጅምላ ግድያ ተፈጽመባቸዋል። መንግስት ድርጊቱን እያወገዘ ጉዳዩን የሚያጣራ ግብረ ኃይል ያቋቋመ መሆኑን ለመግለጽ እወዳለሁ። የማጣራቱ ሂደት እንደተጠናቀቀም አስፈላጊውን እርምጃ የሚወሰድ ሲሆን የማጣራቱ ሂደት ውጤት ለሕዝቡ በዝርዝር እንደሚገለጽ ከወዲሁ ለማሳወቅ እፈልጋለሁ። በተመሳሳይም በጨለንቆና በእነዚሁ ቀበሌዎች አጎራባች አካባቢዎች በተከሰቱ ግጭቶች ሳቢያ በአካባቢው በሚኖሩ የኦሮሞ ተወላጆች ላይ የሞትና የመቁሰል አደጋ አጋጥሟል። በራሴና በፌዴራል መንግስት ስም በንጹሐን ዜጎች ላይ በደረሰው አደጋ የተሰማኝን ጥልቅ ሀዘን እየገለጽኩ ለተጎጂዎች ቤተሰቦች ዘመድ አዝማድና ለመላው የሀገራችን ህዝቦች መጽናናትን እመኛለሁ። የጸጥታ ኃይሎች መንግስት ግጭቶች ባሉባቸው አካባቢዎች ሰላምን እንዲያረጋግጡ ተልእኮ ሰጥቷቸው በመንቀሳቀስ ላይ እንደሚገኙ በአገር ውስጥ የመገናኛ ብዙሀን የተጠቀሱት ጠቅላይ ሚኒስትሩ ጠቁመዋል የጨለንቆን ግጭት ጨምሮ ተልኳቸውን እየፈጸሙ ባሉበት ወቅት ያጋጠሙ ክፍተቶች ካሉ መንግስት አሰራሩን ተከትሎ እንደሚያጣራና ውጤቱንም ለህዝብ ይፋ እንደሚያደርግም አመልክተዋል። በተለያዩ የአገሪቱ አካባቢዎች በሚገኙ የከፍተኛ ትምህርት ተቋማት የተነሱ ግጭቶችም በጠቅላይ ሚኒስትሩ መልእክት ተጠቅሰዋል። ህይወታቸውን ባጡ ተማሪዎች የተሰማኝን ጥልቅ ሀዘን እየገለጽኩ ለተማሪ ወላጆችን መጽናናትን እመኛለሁ ነው ያሉት። መንግስታቸው በከፍተኛ ትምህርት ተቋማትም ሆነ በሌሎች አካባቢዎች የተፈጠሩ ችግሮችን ለመፍታት ስርዓት እየሰራ መሆኑንም ጠቅላይ ሚኒስትሩ ተናግረዋል። መገናኛ ብዙሀንም ኃላፊነት የጎደላቸውን ዘገባዎች ከማሰራጨት እንዲቆጠቡ አሳስበዋል። መደበኛው የሚዲያ ዘርፍም ሆነ በሌሎች የመረጃ ማሰራጫ አግባቦች በመጠቀም መረጃን የሚያሰራጩ ተቋማት ህግን አክብረው ሊንቀሳቀሱ ይገባል። ሀሰተኛና የተጋነኑ መረጃዎችን በማሰራጨት የህዝቡን ሰላም ደኅንነትና አኩሪ የአብሮ መኖር እሴቶች የሚንዱና ህግን የሚተላለፉ የግልም ሆነ የህዝብ የመገናኛ ብዙሃን ከዚህ መሰል ተግባራት መቆጠብ ይኖርባቸዋል። መንግስት እንዲህ ያሉ ችግሮችን በሚፈጽሙት ላይ ተከታትሎ እርምጃ የሚወስድ መሆኑንም በግልጽ ለማሳወቅ እወዳለሁ። ጠቅላይ ሚኒስትሩ በንባብ ያሰሙት መግለጫ የተደመጠው የገዢው ኢህአዴግ ስራ አስፈጻሚ ኮሚቴ በወቅታዊ ጉዳዮች ላይ የተነጋገረ መሆኑን የሚጠቁሙ ዘገባዎች እየወጡ ባሉበት ወቅት ነው። የዚህ ውይይት ውጤት ግን እስካሁን አልተገለጸም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ